የግንባሩ ሊቀመንበር አቶ ዳውድ ኢብሳ ከዶች ቬሌ ጋር ባደረጉት ቃለ ምልልሳቸው እንዳሉት ፓርቲውን በነጻነት የመንቀሳቀስ ፈተና ካጋጠመው ዋለደር ብለዋል። የኦሮሞ ነጻነት ግንባር ለሰላማዊ ትግል ከፍተኛ ውሳኔ አድርጎ ነው ወደ ሀገር የተመለሰው። ይሄ ለውጥ የኛ ለውጥ ነበረ፣ በጣም ተሰውተንበታል። ይሁንና መጥፎ ጋጣሚ ሆነው ይሄ ለውጥ ተጠልፏል። በዚህ ምክንያት በጣም ከፍተኛ ጉዳት ከደረሰባቸው ድርጅቶች የኦሮሞ ነጻነት ግንባር መጀመሪያ ደረጃ ላይ ይሰለፋል። ላለፉት ሁለት አመት ኩል ያላንዳች ማቋረጥ አባሎቻችን መታሰር ሰው ልጆች መብት ተሟጋቾች ተመስግበዋል። አምና ሊደረግ ታቅደው በኮሮና ተዋሲ ወረርሽኝ ጦስ ለዚህ ዓመት የተላለፈው ስድስተኛ ዙር ብሔራዊ ምርጫ የተራዘመበት ሂደት ላይ ቅሬታ እንዳላቸው የገለጹት አቶ ዳውድ በተለይም ከሰኔ ወሩ የአርቲስት ሃጫሉ ሁንዴሳ ግድያ ወዲህ በፓርቲያቸው ላይ ጫና መበርታቱን አስታወቁ። ብቻ መኒፌስቶ ምርጫ ተወካዮቻችን አዘጋጅተን የሚያስተባብር ከፍተኛ ኮሚቴ አቋቁመን ብዙ ገንዘብ በዚህ ላይ ወጥቷል። ያ ሁሉ ሆኖ ኮቪድ መጥቷል ብሎ ምርጫ ቦርድ ካለ ጊዜው እንዲ ስላለፍ ለፓርላማ አስተላለፈ። ያ የፖለቲካ አውዱ በተለይም ኦኔግ ላይ ባንጣጠሩ በርካታ እርምጃዎች ፈተና ውስጥ መግባታቸውን ጠቅሰው አቤቱታውን ለምርጫ ቦርድ ማሳወቃቸውን የሚገልጹት አቶ ዳውድ ኢብሳ በቂ ምላሽ ማጣታቸውን አክለው ተናግረዋል። ኦኔግ የምርጫ ምልክትን ከመውሰድ ጀምሮ በምርጫው ለመሳተፍ እንቅስቃሴ ሲያደርግ ብቆይም ከምርጫው ተሳትፎ በመገፋት መንገዶቹ ሁሉ እንደተዘጉበትም አመልክተዋል። 在啊，五千年了 ይሁንና አሁን በቅርብ ለምርጫ ዝግጅት ናሽናል ዲሞክራቲክ ኢንስቲትዩት የአሜሪካ ከዩኤስ አይዲ ጋር የሚሰራ ድርጅት ነው፣ ስልጠና ይሰጣል፣ ስለ ምርጫ ለመዘጋጀት ከስልጠና ቦታው እንደወጣ በዳገቢሳ መንገድ ላይ ተጠለፈ። ይሄ ሁኔታ እያለ ማን ነው ለምርጫ የሚቀርብል? እንዴት አድርገን ነው ምርጫ የምናስመዘግበ? አንድም ቢሮ ክፍት ባልሆነበት ዋናው ኛ ይቆርጠት አንቆ በያዙበት እንዴት አድርገን ነው ለምርጫ የምናስመዘግቦ ውጭዎች ሁሉም መንገድ ብሎክድ ሆነ። መካፈል አንችልም። ከዚህ ቀደም በእሳቸውና በሌሎች የፓርቲው አመራሮች መካከል ስለተፈጠረው ውዝግብና በኢትዮጵያ ብሔራዊ ምርጫ ቦርድ ስለተቀመጠው አቅጣጫ አፈጻጸምም ጠይቀናቸዋል። ወሰኑት ጉባኤ አድርጉ ነው ያነሳችሁት። ከህግ ውጭ ነው። ሊቀመንበሩም ሌሎችም ይኖራሉ። ይህን ምሳሌ ተቀብለናል። ወደ ጉባኤ ለመሄድ ግን ቢሮ መክፈት እምቢ ያሉ፣ እንቅስቃሴ ነጻ ማድረግ እምቢ ያሉ፣ ያም በዚህ ምክንያት ነው ታንቆ ያለው እንጂ ከአሁን በኋላ ድርጅቱ አንድ ነው። ሁለት ሶስት የሚባል ነገር የለም፣ ተወስኗል። በአሁኑ ወቅት ፓርቲያቸውን አጋጥሞታል ያሉት ከፖለቲካ የመገፋት ሂደት ከአስራ ዘጠኝ ሰማንያዎቹ የሽግግር ወቅት ጋር የሚመሳሰል ሲሉም ገልጸውታል። ዘጠና ሁለት የገጠመን ነገር ቢኖር ይሄው ነው። ሰራተኞች መግደል፣ በየቦታው ማሰር፣ ማዋከብ፣ ኦሮሞ ነጻነት ግንባር ሰራዊት በህጋዊ መንገድ ካምፕ የገባው ላይ መተኮስ፣ መጨረሻ ላይ ደግሞ ለእናንተ ህይወት ዋስትና አንሰጥም ብሎ መለስ ራሱ ለአመራር አካሉ ከሀገር ቤት ያባረርበት አሁን ልዩነቱ ምንድን ነው? የፈለገው ያመጣሉ እንጂ ከአገር ቤት አንወጣም። የሰላማዊ ትግሉን እንቀጥልበታለን። በጉዳዩ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ አስተያየት ለማካተት በተደጋጋሚ ብንደውልም ያደረግነው ጥረት ለዛሬ አልተሳካም። ቦርዱ ከዚህ ቀደም በኦነግ አመራሮች መካከል የተፈጠረውን ውዝግብ ለመፍታት የፓርቲው መዋቅሮች ጠቅላላ ጉባኤ እንዲከናወን ግፊት እንዲያደርጉ ሲል ማመልከቱም ይታወሳል። ዶይቼ ቬለ ከዚህ ቀደም ከአዲስ አበባ ፖሊስ ኮሚሽን ጠይቆ እንደዘገበም በአዲስ አበባ የሚገኘው የፓርቲው ጽሕፈት ቤት ለደህንነታችን ሰግተናል ባሉት የፓርቲው አመራሮች ጥያቄ መሰረት እየተጠበቀ ከመሆኑ ውጭ ወደ ጽሕፈት ቤቱ እንዳይገቡ የተከለከሉ አመራሮች አለመኖራቸውን ማሳወቁም ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።